ትላንት ሰኞ የኢትዮጵያ ሰራዊት በሶማሊያ መንግስት ወታደሮች ላይ በዶሎ ከተማ ጥቃት ፈጽሟል መባሉን የኢትዮጵያ መንግስት አስተባብሏል። የውጭ ጉዳይ ሚኒስቴር ባወጣው መግለጫ ድርጊቱ በኢትዮጵያና በሶማሊያ መካከል ወደ መደበኛ ግንኙነት በመመለስ ላይ ያለውን ሁኔታ ለማበላሸት ባሰቡ የተወሰኑ አካላት የተቀሰቀሰ ነው ብሏል። መግለጫው እነዚህ ሶስተኛ ወገኖች የአፍሪካ ቀንድን ለማተራመስ ተልዕኮ ያላቸውና ዘላቂ የሆነ ሰላምን አደናቃፊዎች ናቸው ሲል ማክሏል። ትላንት ሰኞ በዶሎ ከተማ የኢትዮጵያ ወታደሮች በሶማሊያ መንግስት ኃይሎች ላይ ምንም አይነት ትንኮሳ በሌለበት ያልተጠበቀ ጥቃት ሲል የጠቀሰውን ጥቃት በማድረስ በሶማሊያውያን ላይ የሰው ህይወትና የአካል ጉዳት ማድረሳቸውን የሶማሊያ ውጭ ጉዳይ ሚኒስቴር መግለጫ አመልክቷል። የኢትዮጵያና የሶማሊያ ድንበር ከተማ በሆነችው ዶሎ ከተማ በተፈጸመው ጥቃት በሶማሊያ መንግስት ወታደሮች በተያዙ ሶስት ቦታዎች ላይ ጥቃት መፈጸሙን መግለጫው አስታውቋል። ሶማሊያ ጥቃቱ ከጉርጉር ሳያኑ ታህሳስ 11 ከሁለት ሳምንታት በፊት አንካራ ላይ በሶማሊያና በኢትዮጵያ መንግስት መካከል የተፈረመውን ስምምነት ላይ ግልጽ የሆነ ጥሰት የተፈጸመ ግልጽ የሆነ ጥሰት ነው ብላለች። ማንነታቸው እንዳይገለጽ የሚሹ አንድ የአካባቢው ከፍተኛ ባለስልጣንን ጨምሮ ሶስት ምንጮች እንደገለጹት ግጭቱ የተከሰተው በጁባላንድ መሪ የተሾሙት የክልሉ መሪ በመምጣታቸው ያልተስማሙት የኢትዮጵያ መንግስት ወታደሮች ወደ አውሮፕላን ማረፊያው በመተኮሳቸው መሆኑን ገልጸዋል። ጥቃቱን ተከትሎ በተፈጠረው የተኩስ ልውውጥ ቢያንስ የሶስት ሰዎች ህይወት ሲያልፍ፣ ሲቪሎችን ጨምሮ ሌሎች ሰባት ሰዎች ቆስለዋል። የተገደሉት ሶስት ሰዎች የሶማ የሶማሊያ መንግስት ወታደሮች እንደሆኑ የተጠቀሰ ሲሆን ከቆስለኞቹ መካከል ሶስቱ የሶማሊያ መንግስት ወታደሮች፣ ሌሎቹ ሶስት የጁባላንድ የደህንነት አባላት እንዲሁም አንድ ሲቪል ሰው መሆናቸው ተነግሯል። ከተማዋም በብዛት በክልሉ የሚደገፉትና ና ከኢትዮጵያ ጦር ኃይሎች ጋር የቅርብ ግንኙነት ባላቸው የከተማው የቀጠና ኮሚሽነር መሐመድ ሁሴን አብድላፈይ ቁጥጥር ስር ያለች መሆኗን ሁለቱ ምንጮች ገልጸዋል። አንድ ነዋሪ የኢትዮጵያ ወታደሮች ከወረዳው ርዕሰ መስተዳደር ጎን ወግነዋል ሲሉም ከ ደርሷል። ጁባላንድ ክልል ከሶማሊያው ፕሬዝዳንት ሀሰን ሼክ መሐሙድ ትእዛዝ የሚቀበሉ ወታደሮች በአውሮፕላን ማረፊያው በፖሊስ ጣቢያውና በአውራጃው ዋና መስሪያ ቤት ላይ ጥቃት ሰንዝረዋል በሚል ከሶ መግለጫ አውጥቷል። መግለጫው አክሎም በአደጋው ለደረሰው ጉዳት መሐሙድ ኃላፊነቱን ይወስዳሉ ብሏል። የጁባላንድ መግለጫ አየር መንገዱን ጨምሮ በከተማዋ ከፍተኛ እንቅስቃሴ ስላላቸው የኢትዮጵያ ወታደሮች ከመጥቀስም ተቆጥቧል። የሶማሊያና የኢትዮጵያ ሚኒስትር ደኤታዎች ምንም እንኳን እርስ በርሳቸው የሚጣረሱ መግለጫዎችን ቢያወጡም የሶማሊያ ሚኒስትር ደኤታ አሊ ኦማር የኢትዮጵያ ሚኒስትር ደኤታ አቶ ምስጋኑ አረጋና የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አቶ ሬድዋን ሁሴን እንዲሁም የሶማሊያ ፖለቲከኛ የሆኑት አብዱላሂ መሐመድ አሊ ማክሰኞ ዕለት በአዲስ አበባ የተለየ ውይይት አድርገዋል። የሶማሊያ የውጭ ጉዳይ ሚኒስትር በመግለጫው በአዲስ አበባ ስለነበራቸው ውይይት የገለጸ ሲሆን የኢትዮጵያ ጦር በዶሎ የወሰደውን እርምጃ ማውገዙን በተመለከተ ሶማሊያ ተቃውሞዋን ገልጻለች ብሏል። መግለጫው አክሎም የኢትዮጵያ ሚኒስትር ደኤታ አቶ ምስጋኑ አረጋ በጉዳዩ ላይ የኢትዮጵያ መንግስት አፋጣኝ ምርመራ ለማድረግ መዘጋጀቱን ገልጿል ብሏል። የኢትዮጵያ ውጭ ጉዳይ ሚኒስቴር በመግለጫው እንዳስታወቀው የኢትዮጵያ መንግስት መሰል ክስተቶችን ለመከላከል ከፌዴራል መንግስቱ የሚመለከታቸው ኤጀንሲዎች ጋር ተባብሮ ይሰራል ብሏል። ባህሩን ማሩፍ ለተጠናቀረው ዘገባ ከአሜሪካ ድምጽ ዋሽንግተን ዲሲ ኤደን ገረመው።